ከዛሬ አንድ መቶ ሃምሳ ዓመታት በፊት በእንግሊዝና በኢትዮጵያ መካከል የተካሄደውን የመቅደላ ጦርነት ምክንያት በማድረግ በቅርቡ ለንደን የሚገኘው የቪክቶሪያና አልበርት ሙዚየም ከወርቅ የተሰሩ የዘውዳ ክሊሎችና መስቀሎችን ጥንታዊ የብራና መዛግብቶችን የሕክምና፣ የፍልስፍና፣ የዘመን አቆጣጠር፣ የስነ ከዋክብት፣ የስነ ሕይወት፣ የሃይማኖትና ልዩ ልዩ የታሪክ መጻሕፍትን የንጉሳውያንና የባህላዊ የጦር አልባሳትን እንዲሁም እጅግ ውድ የሆኑ በርካታ ከወርቅና ከብር የተሰሩ ከኢትዮጵያ የተዘረፉ ቅርሶችን ለሕዝብ እይታ አቅርቦ ነበር። የሙዚየሙ ዳይሬክተር ዶክተር ትሪስትራም ሃንት ለተለያዩ ዓለም አቀፍ የመገናኛ ዘዴዎች እንደገለጹት ቅርሶቹ ሁሌም የእንግሊዝ መንግስት ንብረቶች ሆነው ይኖራሉ በማለት ኢትዮጵያ በንብረቶቹ ላይ የምታነሳቸውን ተደጋጋሚ ጥያቄዎች ውድቅ አድርገውታል። ያም ቢሆን ኢትዮጵያ የቱሪዝም ገበያዋን ለማሳደግ እንዲረዳትና የሀገራቱን ግንኙነት ወደ ላቀ ደረጃ ለማሸጋገር ሲባል ህጋዊ ውልና ስምምነቶች ተደርገው ቅርሶቹን ለረጅም ጊዜያት በትውስት መልክ መስጠት የሚቻልበት አማራጭ ሊኖር እንደሚችልም ዳይሬክተሩ ጠቁመዋል። ኢትዮጵያ ታሪካዊ ቅርሶችና ባህላዊ ቅርሶቿን ከእንግሊዝ ሙዚየሞች ለማስመለስ የጀመረችው ጥረት እንዳስደሰተው የተባበሩት መንግስታት የትምህርት፣ የሳይንስና የባህል ማዕከል ዩኔስኮ በተለይ ለዶጀ ብለ ገልጿል። በድርጅቱ የዓለም አቀፍ ቅርሶች ጥናትና ጥበቃ ማዕከል የተንቀሳቃሽ ቅርሶች እና ቤተ መዘግሮች ዋና ኃላፊ ሚስተር ሌንክ ስሮንግ በጉዳዩ ላይ ከመንግስት ጋር ለመወያየት ዩኔስኮ ከፍተኛ ፍላጎት አለው ይላሉ። ኢትዮጵያ እንደ አውሮፓውያን አቆጣጠር በዘጠኝ መቶ ሰባ አመተ ምህረት ዩኔስኮ ያጸደቀውን የባህላዊ ቅርሶችን የባለቤትነት መብት እንዲሁም ቁሳዊ የሀገር ንብረቶችን የማውጣትና የማስገባት ዝውውርን በተመለከተ የሚደነግገውን ዓለም አቀፍ መርህ በመከተል ከሀገሯ የወጡ ቅርሶቿን ካለፈው አመት ጀምሮ ለማስመለስ በይፋ የጀመረችው ጥረት አስደስቶናል። ይህ እንቅስቃሴ ኢትዮጵያና ዩኔስኮ ያላቸውን ትብብር ይበልጥ የሚያጠናክር ብቻ ሳይሆን ንብረቶቹን ለማስመለስ የሚደረገውንም ስራ የሚያፋጥን በጎ ጅማሩ ነው። ኢትዮጵያን የዘመናዊ ስልጣኔ ባለቤት ለማድረግ ህልምና ራዕይ የነበራቸው አጼ ቴዎድሮስ ለታላቋ የብሪታንያ ንግስት ለንግስት ቪክቶሪያ ሕዝባቸውን የሚያስተምሩላቸው ባለሙያዎችንና ሳይንቲስቶች እንዲልጉላቸው በደብዳቤ ከጠየቁ በኋላ በምላሹ ዘመናዊ ስልጣኔንና እውቀትን የሚያስፋፉ ሙያተኞች ሳይሆኑ የሃይማኖት ሰባኪያን ከእንግሊዝ መላካቸው የሁለቱን ሀገራት ዲፕሎማሲያዊ ግንኙነትን እንዳሻክረው የታሪክ መዛግብት ያስረዳሉ። በዘመናዊ ጦር ተደራጅቶ በወቅቱ የኢትዮጵያ ዋና መዲናና የንጉሱ የአስተዳደር መቀመጫ የነበረችውን ጎንደር የወረረውን ከ60 ሺህ የሚልቅ የእንግሊዝ ጦር ተፋልመው ለጠላት እጄን አልሰጥም በማለት አጼ ቴዎድሮስ መቅደላ ላይ ራሳቸውን ሰውተዋል። አንዳንድ የታሪክ ጸሐፊያን በእንግሊዝ የተለያዩ ሙዚየሞችና በግለሰቦች እጆች የሚገኙ ከመቅደላ የተዘረፉት ንብረቶች ከ አንድ ነጥብ አምስት ቢሊዮን ዶላር በላይ እንደሚተመኑ ሲገልጹ የእንግሊዙ ዜና ማሰራጫ ቢቢሲም በለንደኑ ቪክቶሪያና አልበርት ሙዚየም የሚገኙ ብቻ በሚሊዮን የሚቆጠር ዶላር ዋጋ እንደሚያወጡ በቅርቡ ዘግቧል። እነዚህን ውድና ታሪካዊ ባህላዊ ቅርሶች ለማስመለስ በይፋ እንቅስቃሴ መጀመሩ ከዩኔስኮ ጋር ተቀናጅቶ ጥረቱ ስኬት እንዲያገኝ ትልቅ እገዛ ያበረክታል ሲሉ ሚስተር ስሮንግ ያስረዳሉ። ዩኔስኮ የድርጅቱ አባል ሀገራት በሰየሙት ዓለም አቀፍ የቅርሶችና ንብረቶች ጥበቃና ዝውውር ግብረ ኃይል አማካኝነት እስካሁን ባለው አሰራር በቅርስ ይገ ይገባኛል የሚወዛገቡ ሀገራት የሁለትዮሽ ድርድር የሚያደርጉበትን መድረክ ያመቻቻል። ኢትዮጵያም ለዚህ ግብረ ኃይል ጥያቄዋን ስታቀርብ ቅርሶቿ በሚመለሱበት ሁኔታ ላይ አስፈላጊውን ድጋፍና ትብብር እናደርግላታለን። ይኸውም በሁለቱ ሀገራት መካከል ችግሩ በዘላቂነት እንዲፈታ የውይይትና የምክክር መድረክ ማመቻቸትን ጨምሮ አስፈላጊውን የቴክኒክ የሙያና የሕግ ድጋፍ መስጠትን የሚያካትት ይሆናል። በርካታ ኢትዮጵያውያን በስርቆትና በተለያዩ ምክንያቶች ከሀገር የወጡ ታሪካዊ ቅርሶችን ለማስመለስ የተጀመረው ጥረት እንዳስደሰታቸው ይገልጻሉ። ሆኖም ከቅርብ ዓመታት ወዲህ ለዘመናት ከትውልድ ትውልድ ሲተላለፉ የኖሩ የከበሩ ባህላዊና ሃይማኖታዊ ቅርሶች እየተመዘበሩ በውጭው ዓለም በተደጋጋሚ በጨረታ የመሸጣቸው ጉዳይ ስጋትና ቁጭት እንደፈጠረባቸው ከመግለጽ አልተቆጠቡም።